የምስራች ድምጽ ነው። ተስፋ ለሴቶች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 አንድ ወቅት አንድ ህጻን ልጅ እንዲህ ሲል ሰማሁት፣ በጣም ተናድጃለሁ ሲል። ከዛም አንድ በእድሜው ገፋ ያለ ሰው ድምፅ መልሶ እሺ በቃ አይዞ እንነጋገራለን አለው። ከዚያም እልፍ ብዬ የጉልት ገበያ ያለበት ቦታ ደረስኩ። አንድ ልጅ መሬት ላይ ቁጭ ብሎ እያለቀሰ እናቱን ሲያስቸግራ አየሁት። እናቱም በሁኔታው በጣም የተናደደች ትመስል ነበር። የተወሰነ ደቂቃ ዝም ብላ ቆማ አስተዋለችው። ከዚያም ጎንበስ ብላ በፍቅር ቃል እያባበለች አነሳችው። እንደምንም አሳምናው ጉዟቸውን ቀጠሉ። እንደምናመሽታችኋል የተወደዳችሁ የፕሮግራማችን ተከታታዮች የጌታ ጸጋና ሰላም ይብዛላችሁ እያልን የዛሬውን ፕሮግራማችንን እንጀምራለን። መግቢያችን ላይ የነገርኳችሁ ልጅ የሁለተኛው ማለቴ ነው፣ የሆነ ጥፋት አጥፍቷል። እናቱ ግን ያደረገችውን ተመልከቱ። የተናደደውን ልጅ መልሳ በቁጣ ቃል ብታናግረው ምን የሚፈጠር ይመስላችኋል? እርሷ ግን ያደረገችው ነገሩ ቢያበሳጫትም ዝም ብላ መታገስና ጊዜ ውስዳ ማሰብ ነበር። ከዚያም ቢያጠፋም አባብላ ወደ ዓላማዋ እንዲደርስ አድርገዋለች። ብልህና አስተዋይናት ናት። ከዚያም ጠጋብዬ ላዋራት ሞከርኩ። እርሷም ስለ ራሷ ስታጫውተኝ ቤተሰቧ በቅጣትና በድብደባ እንጂ በምክር እንዳላሳደጓት ነገረችኝ። እርሷ ግን ልጇን ከዚያ ይልቅ በፍቅር ማስተካከል ምርጫዋ ነው። በጥፊ ከማጣፈር ወይም ጆሮ እስኪደፈን በእርሱ ላይ ከመጮህ ይልቅ እርሱም ስላደረገው ስህተት ማሰብ እንዲችል ጊዜ ሰጠችው። ምንም እንኳ ትንሽ ልጅ ቢሆንም በዝግታ ስታናግረው እርሱም ሊረዳት ችሏል። ከጥቂት ቀናት በፊት በሱቅ ወይም በሱፐርማርኬት ውስጥ ከእናቷ ጋር ያገኘኋት ሕፃን ደግሞ ከዚህ በተቃራኒው ናት። እቃ እየመረጥኩ ከእነርሱ ኋላ ነበርኩ። የእናትየዋ የቁጣና ጎላ ያለ ድምጽ ሁሉም በሱቅ ውስጥ የነበረው ሰው ሁሉ ይሰማው ነበር። አትንኪ፣ ነግርሻለሁ፣ ዞር በይ፣ ቅደሜ ምንም ነገር እንዳትነኪ፣ ዋ የሚሉትን ቃላት ያለማቋረጥ ትደጋግማቸዋለች። ይህች ከሦስት እስከ አራት ዓመት የሚሆናት ሕፃን ድምጽም ሳታሰማ የእናቷን ጥሩ ያልሆኑ ቃላት ብቻ ትሰማ ነበር። ጠጋብዬ የሆነ ነገር ብላት ደስ ባለኝ ነበር ነገር ግን አቻኩላ ልጇን አንጠልጥላት ወጣች። እንግዲህ ሁለት የተለያዩ እናቶች ናቸው። አንዷ ለልጇ አክብሮትን የምታሳይ ስትሆን ስሜቱን ተረድታ የምትሰማው ስትሆን፣ ሌላኛዋ ደግሞ በቋሚነት የልጇን አእምሮ ባልተገቡ ቃላት የምትደበድብ ነበረች። አሁን እንግዲህ ዛሬ በፕሮግራማችን ውስጥ ልጆችን እንዴት አድርገን አክብሮትን ማስተማር እንደምንችል እናያለን። አብራችሁን ቆዩ እህቴ ሆይ አክብሮት የሚለው ቃል ላንቺ ምን ማለት ይሆን? ማንን ነው የምታከብሪው? ደግሞስ ማን ነው አንቺን የሚያከብርሽ? ይህንን አክብሮት የሚለውን ቃል ሁል ጊዜ እንጠቀምበታለን። ነገር ግን እስኪ ዛሬ ጠለቅ ብለን ስለ ትርጉሙ አክብሮት ማለት ለአንድ ሰው ላለው መልካም ባህሪ ወይም ላደረገው ወይም ላሳየው መልካም ተግባር ዋጋ መስጠት ነው። የአክብሮት ተቃራኒ ስርዓት አልባ ወይም አክብሮት ተቢስ መሆን ማለት ነው። ከላይ ካጋጠሙኝ ሁለት ሴቶች መካከል የትኛዋ ናት ለልጇ አክብሮት ያላት? ብልሽ በትክክል እንደምትነግርኝ ያውቃለሁ። ይገርምሻል፣ ውድ እህቴ ሆይ ይሄ አክብሮት ወይም ሪስፔክት የሚባለው የእንግሊዘኛው ቃል ከድሮ እንግሊዝኛ የመጣ ሲሆን የመጣውም ወደ ኋላ የመመልከት እንቅስቃሴ ከሚለው ቃል ነው። ይህ የሚያሳየው በእውነቱ የሆነን ሰው ትኩረት ሰጥተን ስናከብረው አሁንም ያለፈውንም አካተን እንደሆነ ነው። ወደ ቤተሰብ ስንመጣ ሁሉም ወላጅ ልጆቹ ሁሉ እንዲያከብሩት ይፈልጋል። በእርግጥም ብዙ ወላጆች የልጆቻቸው አክብሮት ይገባቸዋል። ነገር ግን ትልቁ ጥያቄ በእርግጥ የልጆቻችን አክብሮት ይገባናል? ከተገባንስ እንዴት ነው ልጆቻችን ሊያከብሩን የሚገባው የሚለው ነው። ልጆች ሲወለዱ ስርዓት አልባ ሆነው አይወለዱም። እንደውም በተፈጥሯቸው ወላጆቻቸውን ያለምንም ቅድመ ሁኔታ የሚያፈቅሩ ሆነው ነው የሚወለዱት። በቤት ውስጥ ልጆች ለቤተሰቦቻቸው አክብሮትን የሚያሳዩት የሚሰጣቸውን መመሪያና የመታዘዝ ሕግን በመከተል ነው። እኛ ወላጆች ደግሞ ልጆቻችንን ማክበራችንን የምንገልጸው በንግግራችን ነው። ልጆች በትንንሽነታቸው ለነርሱ ትልቅና የሚያደንቁት ሰው ቢኖር ወላጆቻቸው ናቸው። በእነዛ ትናንሽ አይኖቻቸው እይታ ውስጥ ወላጆቻቸው ፍጹም ትክክልና ሁሉን የሚያውቁ ናቸው። ምንም ይሁን ምን እማማና አባባ ካሉ እውነት ነው። ስለዚህም ወላጆች የሚሉትንና የሚያደርጉትን ይኮርጃሉ ወይም ይቀዳሉ። ነገር ግን ልጆች እድሜያቸው እየጨመረ ሲመጣ ወላጆቻቸው የሚያደርጉት ትክክል መሆን አለመሆኑን ማሰብና አንዳንዱን እንደማይቀበሉ ማሳየት ይጀምራሉ። በኋላም የጉርምስና እድሜ ላይ ሲደርሱ የእነርሱን ወላጆች ከጓደኞቻቸው ወላጆች ጋር ማወዳደር ይጀምራሉ። አንድ በጉልምስና እድሜ ውስጥ ያለ ልጅ ወላጆቹ ሌሎች ሰዎችን የማያከብሩ ከሆነና ያንን ካስተዋለ እርሱም ሌሎች ሰዎችን ዓለም አክበርን ይማራል። ይህ ደግሞ እጅግ በጣም የሚያምና የሚያበሳጭ ቁጣን የሚቀሰቅስ ይሆናል። ብዙ ጊዜ ወላጆች እንዴ ያንን ፍቅር የሆነ ልጄን ምን ነክቶት ነው እንደዚህ ሥርዓት አልባና ሁል ጊዜ ጥልን የሚያጭር ልጅ ወጣው ይላሉ። የእግዚአብሔር ቃል አንድ በጣም ጥበብ የተሞላበት ቃል አለው። በኤፌሶን ምዕራፍ ስድስት ቁጥር አራት ላይ እንዲህ ይላል እናንተም አባቶች ሆይ ልጆቻችሁን በጌታ ምክርና በተግሳጽ አሳድጓቸው እንጂ አታስቆጧቸው፣ ይላል። ይህ ማለት ወላጆች ልጆቻችሁን የሚያበሳጭ ነገር ሆን ብላችሁ አታደርጉ ማለት ነው። እግዚአብሔር በቃሉ ወላጆች ልክ እንደ ባላባት በልጆቻችሁ ላይ የበላይ ሁኑ አላለም። ይህ ልጆች ወላጆቻቸውን እንዲፈሩ ያደርጋል። መፍራት ከመውደድ አይበልጥም። ፍርሃት ቆይቶ በልጆች ውስጥ ጥላቻንና ጥርጣሬን ይፈጥራል። ፍቅር ግን ከፍርሃት ይልቅ ኃይል አለው፣ ደግሞም ፈጽሞ አያልቅም። ይህ ማለት ምን ማለት ነው? ይህ ማለት ለልጆቻችን ፍቅርን ማሳየት ሕግ አውጥተን እንዲፈሩን ከማድረግ ይልቅ እጅግ ይበልጣል ነው። እንዲሁም የእነርሱን ስሜት ለመረዳት መጣር አስፈላጊ ነው። ባደጉን ጊዜ በአብዛኛው ፍቅርና አክብሮት መልሰው ለሰዎች ያሳያሉ። ያ በገበያ መሀከል መሬት ወድቆ ሲያለቅስ የነበረ ልጅ እናቱ ካሳየችው አክብሮት የተነሳ ወደፊት እርሱም ለእናቱ ያንኑ አክብሮት እንደሚያሳያት አያጠራጥርም። I'm not gonna በጉልምስና እድሜ ያሉ ልጆች በአብዛኛው የሚያዝኑት ከግንኙነት ወይም ከንግግር የተነሳ ነው። አንዳንድ ጊዜ እነዚህ ልጆች በልባቸው ውስጥ ሐዘን ሊፈጠር ይችላል። ነገር ግን ያንን ችግራቸውን አውጥተው እንዳይናገሩ ወላጆቻቸው ፈጽሞ አይሰሟቸውም። ቢሰሟቸው እንኳ አይረዷቸውም፣ ሊረዷቸውም አይፈልጉም። የልጆቹ ሀሳብ ሁልጊዜ ትክክል እንዳልሆነ ነው የሚያስቡት። ተቀምጠው ለመነጋገር ጊዜ የላቸውም። በትዕግስት የሚሉትን ከመስማት ይልቅ በጩኸትና በማንባረቅ ለማስተካከል ወይም የራሳቸውን ሀሳብ እንዲቀበሉ ሲያስገድዷቸው ይስተዋላል። በአሁን ጊዜ ደግሞ የጊዜ ማጣት ወይም ቢዚ መሆን የተለመደ ነገር ሆኗል። ይህ ደግሞ ልጆች ወላጆቻቸው ለእነርሱ ነገር ጉዳይ ስለሌላቸው ራሳቸውን በስራ ሆን ብለው እንደሚያጠምዱ እንዲያስቡ ያደርጋቸዋል ጣፋጭ ትዝታ ያለበት ጊዜ ከልጆች ጋር ለማሳለፍ አለመቻልን ይፈጥራል። ከዚህ በተቃራኒው ደግሞ በጉልምስና እድሜ ላይ ያሉት ልጆች ልክ እንደ ትናንሽ ልጆች መከታተልም ሌላው ችግር ነው። ልክ እንደ ሕፃን ልጆች በሄዱበት ሁሉ አብሮ መሆን፣ ሁሉን ነገር ለነርሱ ማድረግ፣ ምንም አይነት ነገር በራሳቸው ማድረግ እንዳይችሉ መከልከል የመሳሰሉት ናቸው። ስለዚህ አንዳንድ በጉልምስና እድሜ ክልል ውስጥ ያሉ ልጆች ወላጆቻቸው እንደማያምኗቸው እየተማረሩ ይናገራሉ። ሁልጊዜ ይቆጣጠሯቸዋል። የግሌ በሚሉት ጉዳይ ላይ ሳያስፈቅዱ ጣልቃ ይገባሉ። ከዚያም በላይ ከጓደኞቻቸው ጋር ሲያወሩ ሁሉ ማዳመጥ ያምራቸዋል። ይህም ልጆችን ወደ ጭንቀትና ጥላቻ ይመራቸዋል። ከዚህም የተነሳ በወላጆችና በልጆች መካከል የማያቋርጥ ጭቅጭቅና ጥል ይፈጠራል። ሌላው ልጆች ስርዓት አልባ ወይም አክብሮት የለሽ እንዲሆኑ የሚያደርጋቸው ወላጆች ልጆች ሲዋሹ ይቀጧቸዋል ወይም ይገርፏቸዋል። ነገር ግን እነርሱ ራሳቸው በግልጽ በአደባባይ ይዋሻሉ። ይህ ደግሞ የበለጠ ውርደትና ስርዓት አልበኝነትን ያመጣል። ልጆች ቤታቸው የሚደሰቱበት ቦታ ካልሆነላቸው፣ ሁልጊዜ ውስጣቸው በቅሬታና በሐዘን የተሞላ ይሆናል። በቤት ውስጥ ውጥረት ካለ አባትና እናት ሁልጊዜ የሚኮራረፉ የሚጣሉ ከሆነ ለልጆች ስርዓት አልበኝነትና ጥላቻን በውስጣቸው እንዲያሳድጉ እድልን ይሰጣቸዋል። ታዲያ ልጆች ያለ ምንም ቅድመ ሁኔታ ወላጆቻቸውን ለማፍቀር የተወለዱ ከሆነ በልጆች ሕይወት ፍቅርና አክብሮት ቀጣይነት እንዲኖረው ወላጆች ምን ማድረግ አለባቸው? ወላጆች ማድረግ ያለባቸው ልጆቻቸውን ማበረታታት ነው። ማበረታታት ማለት ተስፋና በራስ መተማመን መስጠት ማለት ነው። ሌላው እንዲያድግ መርዳት ማለት ነው። ማነቃቃት ማለት ነው። ይህንን የምናደርገው በቃላት በድርጊት ትኩረት በመስጠትና እነርሱን በማመን ነው። ምናልባት በጉልምስና እድሜ ላይ ያሉ ልጆች ከወላጆቻቸው ጋር ብዙ ማሳለፍ አይፈልጉም ብለን ልናስብ እንችላለን። ነገር ግን እነርሱ ናቸው የበለጠ ሰፊ ጊዜ ከወላጆቻቸው ጋር የሚያስፈልጋቸው። በውስጣቸው ወላጆቻቸው ለነርሱ ጊዜ እንዳላቸው የማወቅ ፍላጎት አላቸው። ስለዚህ ከነርሱ ጋር ዘና ማለት ይፈልጋሉ። እስኪ አንድ አጭር ታሪክ ልንገርሽ። አንድ ልጅ ካባቱ ጋር አንድ ከሰዓት በኋላ አሳለፈ። አባት ለልጁ ብዙ የሕይወቱን ገጠመኞች አጫወተው። በአንድ ነጥብ ላይ ልጅ በታላቅ አድናቆት እንዲህ አለ አባዬ፣ እኔ ሳድግ ልክ እንዳንተ መሆን እፈልጋለሁ አለ። አስተዋይ የሆነውም አባት የልጁን አፍቃሪ ዓይኖች እየተመለከተ መለሰለት፣ ልጄ እኔ ደግሞ አንተ ከኔ በላይ እንደምትሆን ተስፋለኝ አለው። ይሄ ነው ትክክለኛ የሆነው አድናቆት። ይህም ወደ ጥልቅ አክብሮት ፍቅርና መቀባበል ልጆችን ያሳድጋቸዋል። ውድ እህቴ ወይ ከዚህ ዝግጅት የሚጠቅምሽን ነጥብ እንዳገኘሽ ተስፋ አድርጋለሁ። አንቺም እህቴ ሆይ ልጆችሽን በማክበር አንቺን እንዲያከብሩሽ አስተምራቸው። መጥተናል? ስለ አክብሮት ነው የዛሬው ትምህርታችን ትኩረት። ውድ እህቴ ሆይ አንድ ጥያቄ ልጠይቅሽ፣ ላንቺ አክብሮትን ያስተማረሽ ወይም ምሳሌ የሆነልሽ ሰው ማን ነው? እኔ እናቴ ናት። እርሷ ብዙ ነገሮችን እንደ ምሳሌ ሆና አስተምራኛለች። አሁንም እንኳ ያንን ታደርገዋለች። አንዳንድ አባባሎችም አሏት። ከዚህ በፊት ስትነግረኝ እንደነበረም ትዝ ይለኛል። ለምሳሌ የመጥረቢያ ልጅ መዘለፊያ ነው ትላለች። ይህ ማለት የሚቆርጥ ነገር ጥሩ ያልሆነው ነገር ጥሩ ነገር አይወልድም ማለት ነው። ከእርሷ በጣም ብዙ ነገሮችን ተምሬያለሁ። ምክንያቱም እርሷ ለሀብታምም ለድሃም ሰው ተመሳሳይ አክብሮት ነበራት። ኢየሱስ በምድር በነበረ ጊዜ ብዙ ነገሮችን አስተምሯል። በትምህርቱ በጣም ታዋቂ ነበረ። በእርግጥ በትምህርት ቤት ክፍል ውስጥ ገብቶ እንደ መደበኛ አስተማሪ ባይሆንም የእግዚአብሔርን ቃል መጽሐፍ ቅዱስን ያስተምር ነበረ። አሁንም እኛ እርሱ ያስተማራቸውን ከመጽሐፍ ቅዱስ እናንባለን። እስኪ ለዛሬ ከማቴዎስ ወንጌል ምዕራፍ አምስት ከቁጥር አንድ እስከ አስር ያለውን ላንብብልሽ እንዲህ ይላል ሕዝቡንም አይቶ ወደ ተራራ ወጣ። በተቀመጠም ጊዜ ደቀ መዛሙርቱ ወደ እርሱ ቀረቡ። አፉንም ከፍቶ አስተማራቸው እንዲህም አለ። በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። የሚያዝኑ ብፁዓን ናቸው፣ መጽናናትን ያገኛሉና። የዋሆች ብፁዓን ናቸው፣ ምድርን ይወርሳሉና። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው፣ ይጠግባሉና። የሚምሩ ብፁዓን ናቸው ይማራሉና ልበ ንጹሆች ብፁዓን ናቸው፣ እግዚአብሔርን ያዩታልና የሚያስተራርቁ ብፁዓን ናቸው፣ የእግዚአብሔር ልጆች ይባላሉና ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የነርሱ ናትና ይላል። ይህ ስፍራ ስለ ደስተኛ ወይም ስለ ተባረኩ ሰዎች ይናገራል። ሌላ ስፍራ ደግሞ ኢየሱስ ወደ ገሊላ እየሄደ ነበር ስለ ምስራቹ ቃል እያስተማረ በሽተኞችን እየፈወሰ ያልፍ ነበር። በዚህ ጊዜም በጣም ብዙ ህዝብ ተሰብስቦ ይከተለው ወይም ይሰማው ነበር። ማቴዎስ ወንጌል ምዕራፍ 4 ከቁጥር 23 እስከ 25 እንዲህ ይላል ኢየሱስም በምኩራቦቻቸው እያስተማረ የመንግስትንም ወንጌል እየሰበከ በህዝብም ያለውን ደዌና ህማም ሁሉ እየፈወሰ በገሊላ ሁሉ ይዞር ነበር። ዝናውም ወደ ሶሪያ ሁሉ ወጣ በልዩ ልዩ ደዌ እና ስቃይም ተይዘው የታመሙትን ሁሉ አጋንንትም ያደሩባቸውን በጨረቃም የሚነሳባቸውን ሽባዎችንም ወደ እርሱ አመጡ፣ ፈወሳቸውም። ከገሊላም፣ ከአስሩ ከተማም፣ ከኢየሩሳሌምም፣ ከይሁዳም፣ ከዮርዳኖስም ማዶ ብዙ ህዝብ ተከተሉት ይላል። እስኪ ዚጋ ቆም ብለን ኢየሱስ ምን እያደረገ እንዳለ እኔ ኢየሱስ እየተናገረ ያለው ሰዎች ከሚያስቡት በተቃራኒ ይመስላል ማንም ሰው ደሃ መሆን አይፈልግም። ማንም ሰው ሌላ ሰው ሲጎዳው ትሁት መሆን ወይም በምሕረት መመልከት ይገብደዋል! በምንም ተአምር መነቀፍን አንቀበልም። ኢየሱስ ግን እንደዚህ ያሉት በእርሱ ስለታመኑ እግዚአብሔር ይባርካቸዋል። ደግሞም ልክ እንደ ግጥም አድርጎ ነበረ የሚነግራቸው። እስኪ ደግሜ ላንብበው ማቴዎስ ወንጌል ምዕራፍ 5 ከቁጥር 1 እስከ 10 ህዝቡንም አይቶ፣ ወደ ተራራ ወጣ። በተቀመጠም ጊዜ ደቀ መዛሙርቱ ወደ እርሱ ቀረቡ። አፉንም ከፍቶ አስተማራቸው እንዲህም አለ። በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። የሚያዝኑ ብፁዓን ናቸው፣ መጽናናትን ያገኛሉና። የዋሆች ብፁዓን ናቸው፣ ምድርን ይወርሳሉና። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው፣ ይጠግባሉና። የሚምሩ ብፁዓን ናቸው ይማራሉና። ልበ ንጹሆች ብፁዓን ናቸው፣ እግዚአብሔርን ያዩታልና። የሚያስተራርቁ ብፁዓን ናቸው፣ የእግዚአብሔር ልጆች ይባላሉና። ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና ይላል። ይህ ትምህርት አልተጠናቀቀም። ሳምንት ቀጣዩን ክፍል ይዘን እንመለሳለን። you uh -huh. ይወዳችሁ አድማጮች ለዛሬ ያልነውን ወደ ማጠቃለሉ ደርሰናል። አድራሻችን የምስራች ድምጽ መገናኛ ዘዴዎች ተስፋ ለሴቶች የሬዲዮ ፕሮግራም የመልእክት ሳጥን ቁጥር 1366 አዲስ አበባ ነው። ሳምንት በተመሳሳይ ፕሮግራም እስከምንገናኝ በሰላም እደሩ። Baby, <laughs> baby,